በቅድሚያ ያነጋገርኳቸው የጀርመን ቋንቋ መምህርትን ነው። ሚስ ፋትማ ኪዛ ይባላሉ። የቱርክ ተወላጅ ናቸው። ስለ መማርና ማስተማሪው ሂደት ገልጸውልኛል። ተማሪዎቼ ከኢራን ኢራቅ፣ ሶሪያ፣ ኤርትራና አፍጋኒስታን ሀገሮች የመጡ ናቸው የጀርመን ቋንቋ ሰዋሱ ማንበብና መጻፍ፣ ሐሳብን መግለጽ፣ መናገር እንዲችሉ እንዲሁም የቤት ሥራ እሰጣቸዋለሁ ብለዋል። የመኖሪያ ፈቃድ ከተሰጣቸው መካከል ስለምታጠናው የጀርመንኛ ቋንቋ ማብራሪያ ሰጥታኛለች። ማብራሪያውን ራሷን በማስተዋወቅ ትጀምራለች። ሳራ በራ እባላለሁኝ። የተወለድኩት አዲስ አበባ ከተማ ሜክሲኮ አደባባይ እኖር ነበር። የተማርኩት ከአንደኛ እስከ ስምንተኛ ቤተልሔም ትምህርት ቤት ሁለተኛ ደረጃ ምንም 6 ኪሎ በሚገኘው 12ኛ ክፍል ጨርሼ ትምህርቴን አጠናቅቄ ወደ ጀዳ ጉዞዬን አደረኩ። ጀዳ ብዙም ሳልቀመጥ የጀርመንን መንገድ አግኝቼ ወደ ጀርመን መጣሁኝ። ጀርመን አሁን ተስማምቶኝ እየኖርኩ ነው። ትምህርቴንም እያስተማሩኝ ነው። መኖሪያም ፈቃድ አግኝቻለሁ። ትምህርታቸው በትምህርታቸው ብገልጽ ትምህርታቸው በጣም ከባድ ነው። ቢሆንም ግን ብዙ ጥረት እያረግኩ ነው። አስተማሪዎቹም በጣም እንክብካቤ እያደረጉ በተቻለ መጠን እንደሚገባኝ እያስረዱኝ ነው። የሚከብደው ሰዋሰው አለው። እሱን ጓደኞቼን፣ ጎረቤቶቼን በቴሌፎንም ኢንተርኔት እየተጠቀምኩኝ እየተረጎምኩኝ መስማት ችያለሁኝ። መናገርም ትንሽ ትንሽ ሞክራለሁ። እንደው ለወደፊቱ ለህክምናም ገበያም ሄጄ ለመግባባት ሙሉ ጥረት እያረኩ ነው። እንግዲህ አሁን ስድስት ወሬ ነው። አንድ ሁለት ሶስት ወር ከጨመርኩኝ ጥሩ የመስማትና የመናገር ችሎታ ይኖረኛል ብዬ ተስፋ አለኝ። ከአፍጋኒስታን የመጣ ወጣት ሳሚ ላፋርዲንንም አነጋግሬያለሁ። ዶች ላንግጅ ስ ቨሪ ዲፊኩልት ማይ ቲቸር ሃርድ ወርኪንግ ዊት ሚ የጀርመን ቋንቋ ከባድ፣ አስተማሪዬ ግን እኔን ለማስረዳት ያላሰለሰ ጥረት ስለሚያደርጉ እኔም ቋንቋውን ለመማር ጥረት እያደረግኩ ነው። የጀርመን ሀገር ኑሮን ወድጀዋለሁ። ጀርመን ሀገር ከመጣው ዘጠኝ ወራት አልፎኛል። አልፎ አልፎ ከአንዳንድ ጀርመናውያን ጋር እነጋገራለሁ። ደስ የሚሉ ናቸው። ቋንቋውን ቶሎ የምለምደው ይመስለኛል ብሏል ወጣት ሳሚላ የመኖሪያ ፈቃድ ለማግኘት በመጠባበቅ ላይ ካሉት መካከል ከአስመራ ኤርትራ የመጣውን ወጣት አነጋግሬያል። ተገን ጠያቂ ተስፋ ልደት ሀብተ ማርያም ይባላል። ቋንቋ አዳማምጹ ናይቲ ቃላት ቁርብ ክብድ ይልና ምስ ተሓድሽ ቋንቋ መሃል ማለት የጀርመን ቋንቋ ለእኛ እንግዳ በመሆኑ በምንናገርበት ወቅት ቃላትን እንደ ልብ የማስኬት ችግር ነበረብን። ከሀገር ቤት ይዘነው የመጣ ነው። የእንግሊዝኛ ቋንቋ ግንዛቤ ስላለን ግን ብዙ ተቸገርን ማለት አይቻልም። የጀርመን ኑሮ ማለፊያ ነው። የግል ሕይወተን በተመለከተ ጣሊያን ሀገር ተጥለን ጎዳና ላይ እናድር ነበር። ጀርመን ሀገርም የመኖሪያ ፈቃድ ዘግይቶብናል። የደብሊን ከተማ አይርላንድ ህግ አንድ ስደተኛ መጀመሪያ የጣት አሻራ የሰጠበት ሀገር የተገን ጥያቄው ሂደት መታየት አለበት ስለሚል አንዳንዶቻችንም ጣሊያን ሀገር የጣት አሻራ ስለሰጠን ጀርመን ሀገር ለመኖር የሚያስችለን ፈቃድ ዘግይቶብናል። ለሶሪያውያን ቶሎ ሲፈቀድ፣ ለእኛ ግን ዘግይቷል ሲል ተስፋ ልደት ሀብተ ማርያም ተናግሯል። ጀርመን ሀገር ተገን የሚጠይቁ የውጭ ሀገር ሰዎች አንዳንዶቹ ለሚቀርቡላቸው መጠይቆች መልስ ከሰጡ በኋላ የመኖሪያ ፈቃድ ቶሎ ይሰጣቸዋል። አንዳንዶቹ ግን የግድ ጠበቃ መያዝ ይኖርባቸዋል በጠበቃ አማካኝነት ተከራክረው ፍርድ ቤት ቀርበው ሲያሸንፉ የመኖሪያ ፈቃድ ቶሎ ይላክላቸዋል። ጎይቶም ቢሆን ፍራንክፈርት ከተማ ጀርመን